ከአንድ መቶ ሃያ ዓመታት በፊት በአፄ ምኒልክ ንጉሠ ነገሥት መንግሥት በውትድርናው መስክ የመጀመሪያው በዘመኑ አጠራር የጦር ሚኒስትር እና ዕውቁና ዝነኛው የፖለቲካ ሰው ስለሆኑት ለፊት አውራሪ ሀብተ ጊዮርጊስ ዲነግዴ የታሪካቸው መጽሐፍ ለእትመት በቅቶ በሸራትን ሆቴል ተመረቀ። የባለ ታሪኩ የወንድም የልጅ ልጅ ወይዘሮ ዝምታወርቅ ስለ መጽሐፉ የሚያወሱት እሳቸውን ስራ የሚገልጽ በትንሹም ቢሆን መጽሐፍ አሳትመን ከሀገር ውስጥም በተቻለ መጠን አንድ ሁለት አመት ፈጅቶ የተጻፈ ነው። እኛም ደግሞ ለሚመለከቱ የሚያስፈልገው በነጻ እየሰጠ ነው። አቶ መስን ገብረየስ የክብር እንግዳ ሆነው የተገኙ ናቸው። የጥንት ስዕሎች እና ፎቶግራፎችን በመሰብሰብ ስለሚታወቁ መጽሐፉ በተመረቀ በማግስቱኑ ወደ ውጭ ሀገር ለመጓዝ በቦሌ አይሮፕላን ማረፊያ ሳሉ በስልክ አስተያየታቸውን ያካፍሉናል። ገና መጀመሪያ ነው፣ ወደ ግማሽ ያህል ደርሻ ያለው በጣም ጥሩ ነው። ለወደፊት በኢትዮጵያም ታሪክ አንድ ጥሩ ነገር ማበርከት ነው። ይህም ራሱ ታሪክን የእሳቸውም ማሳወቅ ራሱ እስካሁን ድረስ አይችም አላቅም ነበረ። መጽሐፉና በዚህ አይነት ሴሬሞኒ መካሄዱ በጣም ነው ደስ የሚለው። እንዲሁ እንደ አጋጣሚ ደግሞ እኔ አንዳንድ የታሪክ ነገር ብዙ ጊዜ ኢንትረስት ስለሚያደረገኝ አጋጣሚ ኮሌክት ያረኳቸው ፎቶግራፎች ውስጥ የእሳቸውን ፖርትሬት ለነበረኝ ዝም ዝምታ ደስ ብሏቸው ካለ ታዲያ እንዴት ነው ሲሉኝ ጊዜ እንዴ የእናንተ ታሪክ እኮ ነው ይሄ፣ የበለጠ እናንተን ነው ኢንትረስት የሚያደርገው በሚል ቢሮ ድረስ ሄጄ ያንን ፎቶግራፍ ስላበረከትኩ በጣም ነው ያመሰግኑኝ። ይኸው መሰለኝ እንግዲህ የክብር እንግዳ ተብዬ ተጠራሁት። ሌላው የክብር እንግዳ በጥንታዊት ኢትዮጵያ አርበኞች ማህበር ፕሬዚዳንት ልጅ ዳንኤል መስፍን ጆቴ ናቸው። በመጀመሪያ ደረጃ በጥንታዊ ጀግኖች አርበኞች ማህበር አንዱ በጣም ደስ ብሎን እየተሰማን ያለው የኢትዮጵያ ታሪክ እንደገና እየተጻፈና ቀደም ሲል ለአገራቸው የሞቱ ለንጉሰ ነገስታቸው ለህዝባቸው የተሳተፉት ታሪካቸው እየወጣ በመሆኑ ከፍተኛ ደስታ ይሰማናል። በሸራተን ሆቴል የተደረገው የመጽሐፉ ምረቃ አጋጣሚ 400 ሰው ያህል እንደነበረ ነው የተገነዘብኩት። ይህንንም መጽሐፍ እንዲጻፍ ያደረጉት ዘመዳቸው የሆኑት ወይዘሮ ዝምታ ወርቅ ነጋሽ የምችው። በሞላ ጎደል ሰባ ፐርሰንቱን አንብቤዋለሁ። ምንድነው ነው አባመላው ብሎ ስለ ፊታውራሪ ሀብተ ጊዮርጊስ በሚነገርበት ጊዜ አሁን ያለነውም ወጣቶች ቀደምም ስንል የነበር ነው ስላልደረስንባቸው ስለሳቸው በአፈ ታሪክ ነበር እየተነገር የነበረውና አሁን በመጽሐፍ የተገኙትን ማስረጃዎች ይዞ በመቅረቡ ለሚመጣው ትውልድ ታሪክን ከማስተማሩ ውጭ ምን ማድረግ እንደሚቻል ያሳያል። ከዚህ የታሪክ አርአነት ምን ግንዛቤ መጨበጥ ተችሏል? ይላሉ ታራሪ ሀብተ ጊዮርጊስ ከዝቅተኛ ቤተሰብ የመጡ የነበሩ በሚኒሊክ ጊዜ ምርኮኛ የነበሩ ሚኒሊክ የእሳቸውን ጉብዝናና ብልሃት ግንዛቤ ውስጥ በመክተት ከፍተኛ ስልጣን ላይ እንደነበሩ ነው እንደሚባለው። ንጉስ ሚኒሊክ እሳቸውን በጣም ያከብረ የሚያስተምሯቸውና እንደሚያምኗቸው ከእርሳቸውም ጋራ የነበሩት ራስ ተሰማ ጭምር የንጉስ ምኒልክ ዓይኖች ነበሩ። ንጉስ ምኒልክ በሚሞቱበትም ጊዜ የልጃቸውን ልጅ ልጅ ኢያሱንም ጉዳይ ለማንገስም ሆነ መንግስት ላይ እንዲወጣ በሚፈልጉበት ጊዜ በዘመኑ የነበረው የፖለቲካው ጨዋታው ወደ ንጉስ ኃይለሥላሴም ቢያደላም፣ ተራሪ ሀብተጊዮርጊስ ኢትዮጵያዊነታቸውና የኢትዮጵያን ምንነት የሚፈልጉ እንደመሆናቸው የልጅ ኢያሱን ስልጣን ላይ የመውጣት ጉዳይ ያሳስባቸው እንደነበረ ነው። ልጅ ኢያሱ ወጣት መልከመልካም ኢትዮጵያን በተ ለያየ መልኩ የበለጠ ለማጠናከር ከውጭም ሀገሮች ጋር በሚያደርጉት ግንኙነት ከቱርኮችም በሚያደርጉት ንግግር ሃይማኖታቸውን ሊለውጡ ነው በሚባል ፍራቻ ያሳሰባቸው የዘውዱ አወራረስ እንደሚባለው ንጉሱም በጣም ብላልተኛ ነበሩ። ማንነታቸውን በበለጠ ለማሳወቅም ፊታውራሪ ሀብተ ጊዮርጊስን ቤታቸው ድረስም የሚሸኙበት ጊዜ ነበረ። ጌታቸው ተድላለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ